አቶ በረከት ስምኦንን በቁጥጥር ስር መዋል አስመልክቶ እስካሁን በመንግስት ከተወሰዱ የሕግ የበላይነትን ለማረጋገጥ ከሚደረጉት ጥረቶች ከፍተኛ መሆኑን የፖለቲካ ምሁራንና የፓርቲ መሪዎች ተናግረዋል። አቶ በረከት በሙስና እና በሰብአዊ መብቶች ጥሰቶች ተጠርጥረው እስካሁን በቁጥጥር ስር ከዋሉ ሰዎች ከፍ ያለ ስልጣን የነበራቸው ናቸው ብለዋል። እነዚህ አስተያየት ሰጪዎች የሕግ የበላይነትን ለማስከበር እየተወሰዱ ያሉ እርምጃዎች ግን ወጥነት ሊኖራቸው ይገባል ሲሉም አሳስበዋል። እስክንድር ፍሬው ተጨማሪ አለው። ምርጫ 97 ያጎላቸው የኢህአዴግ የፊት ሰው ምልክት አድርገው ያሳያቸው አንጋፋ ፖለቲከኛ ናቸው። በረከት ስምኦን ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸው የቅርብ ግንኙነት፣ የመወሰን ስልጣናቸው ቁንጮ ባለስልጣን ሲያስብላቸው ቆይቷል። እናም የርሳቸው በቁጥጥር ስር መዋል እንደምታው ብዙ ትርጉሙም የጎላ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሪ ይህንኑን የሚያብራሩት በአንድ ወቅት በአንድ ዘመን በምንም መልኩ ሊነኩ ማይመስላቸው ሊነኩ የሚችሉ ማይመስላቸው ሰዎች ወይም አካላት ሁኔታዎች ሲቀያየሩ፣ በተለይ አሁን በዚህ ሀገር በምናየው በጣም ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ ነገሮች ሊቀየሩ እንደሚችሉ፣ ሊጠየቁ እንደሚችሉ ያንን ነው የሚገልጸው፣ ያንን ነው የሚያሳየው በአንድ ወቅት ከትንሹ እስከ ትልቁ ውስጥ የሚገቡ ምናልባትም በተግባር በሚያደርጓቸው ነገሮች ብቻ ሳይሆን በሚናገሯቸው በሕዝብ መድረክ በሰፋፊ መድረኮች በስብሰባዎች ላይ የሚናገሯቸው አስተሳሰባቸው ጥያቄዎች እንኳን መልስ ሲሰጡ ማህበረሰቡ የሚያነሳቸው ሰፋፊ ጥያቄዎች ምንም እንዳልሆነ የሚመስላቸው ሰዎችም ሊጠየቁ እንደሚችሉ ያሳያል። እንግዲህ ትልቁ ቁም ነገር እንዲ ነው። የዛሬ ባለስልጣናት ፖለቲከኞችም ጭምር ከእንደዚህ አይነት ሁኔታዎች ምን ሊማሩ እንደሚችሉ መቻላቸውን አለመቻላቸው ነው የበለጠ ትርጉም የሚኖረው የትናንቶቹም ይሁኑ የዛሬዎቹ። እዚህ ላይ ግን ዶክተር ሰለሞን፣ የፓርቲዎች ሚና አልጎላም ወይ? ለምሳሌ በሰብዓዊ መብት ጥሰትም በሙስናም ሰዎች በቁጥጥር ስር እንዲውሉ ተጠርጣሪዎች በቁጥጥር ስር እንዲውሉ ከመተባበር አንጻር የፓርቲዎች ሚና ለምሳሌ አቶ በረከት ስምኦንም ሆነ አቶ ታደሰ ካሳ በቁጥጥር ስር የዋሉት የአማራ ክልል መንግስት በመተባበሩ ነው ወይም ከዛ በመጣ ተነሳሽነት ነው ነገር ግን ለምሳሌ ከዛ በተቃራኒ ደግሞ የፌዴራል መንግስቱ እፈልጋቸዋለሁ በሚል በአደባባይ ስማቸውን የጠቀሳቸው የእስር ማዘዣ የሚያወጣባቸው የቀድሞውን የብሔራዊ መረጃና ደህንነት ዳይሬክተር አቶ ጌታቸው አሰፋን ጨምሮ እንደዚህ አይነት ሰዎችን ለምሳሌ የትግራይ ክልል እስካሁን እንዲያዙ ለማድረግ እየተባበረ አለመሆኑ ነው እየተገለጸ ያለው። ፌዴራል መንግስቱም እየተነጋገርኩ ነው የሚል መግለጫ ነው የሰጠው ጠቅላይ አቃቢ ህግ በይፋ የተናገረው። ይሄን እንዴት ያዩታል? የፓርቲዎች ሚና፣ የአራቱ የኢህአዴግ አባል ድርጅቶች ሚና አልጎላም። በጣም ሰዎች ተጠያቂ እንዲሆኑ በማድረግ ወይም ባለማድረግ ላይ ይሄ ተገቢ ጥያቄ ይመስለኛል። እንግዲህ ምንድን ነው ይሄ እንዲህ አይነት አሰራር አሁንም የወጥነት ድርጅቶችም ይሁን የመንግስት አሰራር የወጥነት ጥያቄን የሚያስነሳ ጉዳይ ነው። ፖለቲካው በተለይ በኢህአዴግ ዘመን ተቋማዊ ፖለቲካ አልነበረም። ሁለተኛ ደግሞ መንግስት በምንለው ፅንሰ ሀሳብ እና የፖለቲካ ድርጅቶች በተለይ ደግሞ የፖለቲካ ድርጅቱ የመንግስት ስልጣን ላይ ያለ የፖለቲካ ድርጅት ሲሆን በሁለቱ መካከል ልዩነት ማየት አስቸጋሪ ሆኖ ነው የቆየው። እንግዲህ ያ ባህል በተወሰነ መልኩም ቢሆን ዛሬም የአሰራር አካሄድ የመኖሩ ነገር ድርጅቱ ሲፈቅድ ግለሰቦች የሚጠየቁበት ወይም ድርጅት ሳይፈልጉ ሲቀር እንደ መሸሸጊያ ድርጅቱን የሚጠቀሙበት አይነት ሁኔታ የሚመስል ነገር መኖሩን ነው ጥያቄው የሚያመለክተው። ወጥነት ቢኖረው ሌላ እንግዲህ ለምሳሌ አሁን ተጠርጥረው ተይዘዋል የተባሉ የቀድሞ ባለስልጣናት እዚህ ክልላዊ መንግስት በኩል ነው ከተባለ እንድምታዎች አሉት። በሌላ በኩል ደግሞ የተፈለጉት እስካሁን አልተገኙም፣ እየተነጋገርን ነው የተባለው ነገር እሱም የራሱ እንድምታ ያለው ነው። እንግዲህ ምንድነው? በአንድ በኩል ቀድሞ የኢህአዴግ አሰራር አሁን እየሆኑ ባሉት ነገሮች ላይ የራሱ አስተዋጽኦ ያለው እንግዲህ የተባለ ያለውም የለውጥ ሂደት ነው ያለው። ከዛ አንጻር በፊት የነበሩ ልማዶች፣ አሰራሮች አሬም እንደሚኖሩ ትልቁ ነገር ግን እየፈጠሩ እንደሆነ ሊባል ይችላል። ግን ከዛ በላይ ዋናው ነገር ምንድን ነው? ዛሬ በፊት ለፊት ወይም በግንባር ቀደም የስርዓቱን የሀገሩን ለውጥ እያራመደ ያለው አካል የግልጽነት ተቋማዊ በሆነ ህግን በተከተለ እና ትናንቶቹም ይሁን ለዛሬ በተለይ ደግሞ ለወደፊት ትውልድ መልካም ስራ ሰርቶ ለማለፍ ነገሮች ሊደረጉ በሚገባ መንገድ ህግን በተከተለ መንገድ የመደረጋቸው ነገር ነው ትልቁ ቁም ነገር የሚሆነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር መረራ ጉዲናም ሀሳባቸውን አካፍለዋል። በተለይ በተቃዋሚዎችና በመንግስት መካከል በነበሩት ውጥረቶች፣ ክርክሮች፣ ውይይቶች፣ መጠላለፎች በየትኛው ሚዛን አቶ በረከት በተለይ ምርጫ 97 ጊዜ አካባቢ ጀምሮ በዛ መሀል የነበረ ሰው ነው። ብአዴን የሚባለው ከፈጠሩ ሰዎች እነበረከት በረከት መታሰራቸው በየትኛው ሚዛን እየተወሰዱ ያሉት እርምጃዎች ወደፊት እየገፉ ለመሆናቸው ምልክት የሚያሳይ በተለይ ኢህአዴግ ፈጠራ ውስጥ ሚና ከነበራቸው ለአቶ መለስ በጣም ቅርበት ነበራቸው ከሚባሉት ትላልቅ ባለስልጣኖች፣ የአብዮታዊ ዲሞክራሲ አቀንቃኞች፣ ተንታኞች ከሚባሉት ውስጥ በመጀመሪያ ረድፍ ከሚሰለፉት ሰዎች አንዱ አቶ በረከት ነው። በተለይ ቅርብ ጊዜ ትንሳኤ ዘ ኢትዮጵያ ብሎ በጻፈው መጽሐፍ ላይ የተወሰኑ ትዝብቶች ነበሩ። የኢህአዴግ አደሎክ የፖለቲካዊነት ከሚተነትኑ መስመር ከሚቀይሱ ሰዎች አንዱ ነው። እንግዲህ ወደ ኋላ መገለል እና አንዳንድ ነገሮች ሲመጡ እና በረከት ላይ እርምጃ መወሰዱ ያለ ምንም ጥያቄ አንድ እርምጃ ወደፊት የሄዱ ሁኔታ ኢህአዴግ ራሱን ለመለወጥ ትልቅ እርምጃ ነው ሊባል የሚችል ነው። አቶ በረከትና አቶ ታደሰ ካሳ የተያዙት ከአዲስ አበባ ነው። በቁጥጥር ስር የዋሉት ግን አሁን ባህር ዳር ውስጥ ነው። እንግዲህ የአማራ ክልል በሰጠው መግለጫ እንዳስታወቀው በሀገር አቀፍ ደረጃ ትልቅ ስልጣን የነበራቸው ሰው ናቸው አቶ በረከት ነገር ግን ከዚህ በፊትም ከማዕከላዊ ኮሚቴ አባልነት ያገዳቸው የአማራ ዲሞክራሲያዊ ፓርቲ ነው። በህግ ሊጠየቁ እንደሚችሉም ጭምር ገልጾ ነበር ያኔም ሲያገዳቸው። አሁን ደግሞ ይህንን እርምጃም የተወሰደው ከፌዴራል መንግስት ጋር በመተባበር በሚል ነው እና ይህንን እንዴት አዩት? በትልቅ ደረጃ በሀገር በፌዴራል ደረጃ ስልጣን የነበራቸው ሰው ናቸው። ነገር ግን የአማራ ክልል ነው እንግዲህ መግለጫውንም የሰጠው አሁንም የሚገኙትም ባህር ዳር ነው ተብሏል በማረፊያ እንዴት አዩት? እኔ እንኳን የአንድ አክል ብዙ ችግር አለ ስል ምክንያቱም፣ አንድም ሁለቱም የፊት ስርዓቶች የአንድ ሀገር ፊት ስርዓቶች ናቸው። አቶ በረከት በአማራ ክልል ላይ ከሀያ ዓመታት በላይ የፈላጭ ቆራጭነት ስልጣን የነበራቸው ሰው ናቸው። በዚያን ጊዜ እዛ ሰሩ በሚሉት ወንጀል ፌዴራል መንግስትን ጠይቆ ወንጀል በሰራበት አካባቢ ይታይ ማለት ብዙ ኃጣት ያለው አይመስልም። ግን እዛም ቢሆን ሰብአዊ መብቱ በተከበረበት መንገድ ትናንት ስልጣን በነበረበት ጊዜ ያንን እንደገና እናርማለን በሚል ከህግ ውጭ የወጣ ነገር እንዳይሰራበት አስፈላጊ ነው እንጂ ሁለቱም የኢትዮጵያ ፊት ስርዓቶች ናቸው። የዛ አካባቢ ከፍተኛ ባለስልጣን ነው እንዳሁን ፈላጭ ቆራጭ ሆኖ ለረጅም የፌደራል መንግስት አባል የሆነውም ያንን ህዝብ ወክሎ ያንን አካባቢ ወክሎ ነው። ስለዚህ የአካባቢ ወንጀል እዚህ ቦታ ተሰርተዋል ይህ ወንጀል በሰራበት ቦታ ለፍት ስርዓት ያቀርባለሁ ብሎ መውሰድ ያን አክልንትን አይመስለኝም። አብዲሌ ለምሳሌ ከኦጋዴን አካባቢ ከሶማሊያ ክልል ተወስዶ በፌደራሉ አስሮታል። አንዱ ለሌላው ለምን ይሰጣለው አልሰጥም የሚለው ብዙ ክርክር የሚያስነሳ አይመስለኝም፣ ምክንያቱም በአንድ ሀገር የፍትሕ ስርዓት ውስጥ የሚደረጉ ስራዎች ይመስሉኛል። የቀድሞው ከፍተኛ የኢህአዴግና የመንግስት ባለስልጣን አቶ በረከት ስምኦን በቁጥጥር ስር የዋሉት ከሌላው የቀድሞ ባለስልጣን አቶ ታደሰ ካሳ ወይም ታደሰ ጥንቅሹ ጋር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ